ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 12 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ የምናስተናግዳችሁ ሰሎሞን አባተና ጤና ይስጥልን እኔም ቆንጅ ይታየነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አድምጡ። በሳተላይት ግንኙነት ጊዜያዊ ችግር ምክንያት የናይል ስርጭታችን ለተወሰነ ጊዜ አድማጮች ዘንድ እንደማይደርስ ባቀረባችሁልን አስተያየት መሰረት ተከታትለን አረጋግጠናል። ችግሩ ያለው ከአሜሪካ ድምፅ የስርጭት መነሻ እንጂ ኢትዮጵያ ውስጥ የተፈጠረ ችግር አለመሆኑን እየገለጽን ለተፈጠረው ችግር ይቅርታ እንጠይቃለን። ባለሙያዎችንና የስራ ኃላፊዎች ባለሙያዎቻችንና የስራ ኃላፊዎች ችግሩን በተቻለ ፍጥነት ለመፍታት እየሰሩ ናቸው። እንግዲህ የአየር ስርጭቶቻችን በተቻለ ጥራት እናንተ ዘንድ እንዲደርሱ የተቻለንን ሁሉ እናደርጋለን። ከመደበኛዎቹ የአጭር ሞገድ መስመሮችና በፌስቡክ ላይቭ በቀጥታ የሚሰራጩ በመሆኑም አብራችሁን እንድትቆዩ እንጠይቃለን። የዜጎችን መሰረታዊ ሰብአዊ መብቶች ማስከበር የመንግስት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ችግሩ አስቸኳይ ትኩረት እንዲሰጠው አሳስቧል። ዜጎች በግል ጥሪት የሰሩትን ቤት ያለ ፈቃድና ምትክ መጠለያ ሳይዘጋጅላቸው በድንገት ለብዙ ዓመታት የኖሩበትን ቤት አፍርሶ ሜዳ ላይ መጣል የዜግነት ክብር የሚነካ ድርጊት ከመሆኑም በላይ የወደመ የዜጎች ሀብት ማለት የአገር ሀብት መሆኑን በቂ ግንዛቤ ውስጥ ያላስገባ የሚወገዝ ተግባር ነው። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው የሰማችኋቸው። መንግሥትም ምላሽ ሰጥቷል። መንግስት መንግስትነቱ የሚረጋገጠው የዜጎችን ደህንነት ሲጠብቅ፣ የህግ የበላይነትን ሲያረጋግጥ ነው። ስለዚህ አሁን ባለበት ሁኔታ እነዚህ ጉዳዮች ተከስተዋል። እነዚህን ጉዳዮች ዝም ብሎ ማየት በፍጹም ጊዜ የሚሰጠው ጉዳይ አይደለም። በእኔ እምነት የመንግስትን ማቋም ይሄው ነው። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው የሰማናቸው። ዘገባውን በመጽሔት ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲስ የበረራ መቆጣጠሪያ የተገጠመላቸውን አዲሶቹን ቦይንግ 737 ማክስ ኤይት አውሮፕላኖች የሚያሳዩትን ጠባይ ለመረዳትና ለመግባባት ያግዛል የተባለ ልዩ መሳሪያ የመለማመጃ ምስለ በረራ ወይም ሲሚሌተር ላይ በመግጠም የኢትዮጵያ አየር መንገድ ሌሎች አየር መንገዶችን ቢቀድምም በወዲያኛው ሳምንት እሁድ በበረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ቢሾፍቱ አቅራቢያ የወደቀው ጀት አብራሪ ግን በተለይ በዚህ አዲስ መሳሪያ ላይ ልምምድ አለማድረጉን ማንነቱ እንዲገለጽ ያልፈለገ ምንጭ ነግሮኛል ሲል ኒውዮርክ ታይምስ ጋዜጣ በትናንትናው እትሙ ዘግቧል። ይህንኑ ዘገባ አስመልክቶ የኢትዮጵያ አየር መንገድ ዛሬ ጋዜጣዊ መግለጫ ሰጥቷል። የአየር መንገዱ የቦይንግ 737 ማክስ ኤት አውሮፕላን አብራሪዎች ቦይንግ የአውሮፕላኑ አብራሪዎች እንዲወስዱ የሚመክረውንና የዩናይትድ ስቴትሱ ፌዴራል አቪሽን አስተዳደር ማረጋገጫ የሰጠባቸውን አስፈላጊ ስልጠናዎች በሙሉ መውሰዳቸውን ጠቅሶ አየር መንገዱ የኒውዮርክ ታይምሱን ዘገባ አጣጥሏል። በምሽቱ አብይ ርዕስ እናተኩርበታለን። በታንዛኒያ እስር ቤቶች ውስጥ የሚገኙ የኢትዮጵያ ዜጎችን እያስፈታ መሆኑን ዳርኤስ ሰላም ያለው የኢትዮጵያ ኤምባሲ አስታወቀ። ኤምባሲው ታንጋ ከሚባለው የታንዛኒያ ግዛት ብቻ እስከ ነገ አርብ ከሁለት መቶ ሰማንያ በላይ ኢትዮጵያውያን ተፈተው ወደ ሀገራቸው ይመለሳሉ ሲል አስታውቀዋል። በመጽሔት ዝርዝር ዘገባ ይዘናል። የዜጎችን መሰረታዊ ሰብአዊ መብቶች ማስከበር የመንግስት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ መግቢያው ላይ እንዳሰማ ነው። ችግሩ አስቸኳይ ትኩረት እንዲሰጠው አሳስቧል። ይህንንም በመጽሔት ክፍለ ጊዜ እናቀርባለን። ከስድስት መቶ በላይ የሚሆኑ የመቀሌ መምህራን የቤት መስሪያ ቦታ ይሰጠን ብለን ከሶስት ዓመታት በፊት ጠይቀን እስካሁን መልስ አልተሰጠንም ሲሉ አማረዋል ሁለት ቀን ስራ አቋርጠው የክልሉን ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ለማነጋገር ቢሞክሩም እንዳልተሳካላቸው እንዲያውም ደሞዛቸው እንደተቆረጠና ማስጠንቀቂያም እንደተሰጣቸው ተናግረዋል። በመጽሔት ዝርዝር ዘገባ ይዘናል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከግብር ገቢ ላይ የሚመነትፉ የመንግስትና የባንክ ባለስልጣናትን በይፋ ማጋለጤ ነው ሲል የደቡብ ሱዳን የብሔራዊ ገቢ ባለስልጣን መስሪያ ቤት አስጠነቀቀ። እንደ አውሮፓውያን አቆጣጠር ባለፈው የካቲት ወር ከዘጠኝ ሚሊዮን ዶላር በላይ ገቢ አሰባስበናል። ከዚያ በቀደመው ጥር ወር ደግሞ የሰበሰብነው አራት ነጥብ ሰባት ሚሊዮን ዶላር ነበር ብለው ያነጻጸሩት የባለስልጣኑ ኮሚሽነር ኦሊምፒዮ ኦቲፔዮ ሆኖም አሁንም ቢሆን ገንዘብ ወደ ግል ኪሳቸው የሚያዞሩ ጥቂት ምግባረ ብልሹ ባለስልጣናት መኖራቸው አልቀረም ብለዋል። መስሪያ ቤታችን በቅርቡ ስማቸውን ይፋ ነው የሚያደርገው ሲሉም ኮሚሽነሩ አስጠንቅቀዋል። የሚመነጥፏል ሻቸው እሺ፣ ጠንከር ያለም ካለች ዓለም አቀፍ የረድኤት ሠራተኞች ባለፈው ሳምንት ሦስት የደቡባዊ አፍሪካ ሀገሮችን በመታው ከባድ ዝናብ ያዘለ አውሎ ነፋስ ካደረሰው ውድመት በሕይወት የተረፉ ሰለባዎችን ለማውጣትና አጣዳፊ እርዳታ ለማድረስ እየተሯሯጡ ናቸው። የሞዛምቢኳን ብየራ ከተማ ጠራርጎ ወደ አጎራባጅ ዚምባብዌና ማላዊ የዘለቀው ሳይክሎን ኢዳይ ባደረሰው ውድመት ከተቀረው ዓለም መገናኛ ላሳጣቸው ብዛት ያላቸው መንደሮች ምግብ በሄሊኮፕተሮች ከአየር መጣል ተጀምሯል። በሦስቱ ሀገሮች ውስጥ የሞቱት ሰዎች ቁጥር ከመቶ በላይ መድረሱ ነው የተገለጸው። ሞዛምቢክ የሶስት ቀን ሐዘን ላይነች። አዲሱ አበበት ተጨማሪ ይዟል። ባለስልጣናት እንዳረጋገጡት በሞዛምቢክ፣ ዚምባብዌ እና ማላዊ የሞተው ሕዝብ ቁጥር ከሶስት መቶ በላይ ነው። የአየር ንብረት ጠበብት በበኩላቸው እስከ ነጋሙስ ድረስ የጎርፍ መጥለቅለቅ የሚያስከትል ኃይለኛ ዝናብ እንደሚጥል ይተነብያሉ። በአሁኑ ወቅት የዓለም የምግብ ፕሮግራም እያደረገ ያለው በሄሊኮፕተርና በሌላም አውሮፕላን ምግብና ውሃ ማቅረብ ከዚያም በአደጋው ለተጎዱ ወገኖች ምግቡን ማከፋፈል ነው። በወንዝ ሙላትና በጎርፍ መጥለቅለቅ ሞዛምቢክ ክፉኛ ተጎድታለች። አንዳንድ የረድኤት ድርጅቶች አስፈላጊ ነገሮችን ማቅረባቸውን ቀጥለዋል። አደጋውን በተመለከተ ሞዛምቢክና ደቡብ አፍሪካ ከአየር አስቸኳይ ምግብ እርዳታ እየጣሉ ነው። የአውሮፓ ሕብረትን ጨምሮ ዓለም አቀፍ የረድኤት ድርጅቶች የገንዘብና የትራንስፖርት አገልግሎት እያቀረቡ ሲሆኑ ብሪታንያና የተባበሩት አረብ ኤምሬቶች እርዳታ ለመላክ ቃል ገብተዋል። ዩናይትድ ስቴትስም ከሸሪክ አገሮቿ ጋር በመሆን በእርዳታ አቅርቦቱ እንደምትሳተፍ የውጭ ጉዳይ ሚኒስቴር አስታውቋል። በተባበሩት መንግስታት ድርጅት የተሰናዳ የሊቢያ ጉዳይ ጉባኤ በሚቀጥለው ወር ይከፈታል። ጉባኤው በክፍፍልና በሁከት ውስጥ በምትገኘው ሀገር ለረጅም ጊዜ ሲጠበቅ የቆየውን ምርጫ ዝርዝር አመላካት ይሆናል ተብሎ ይጠበቃል። ጉባኤው የሚከፈተው ሚያዝያ 14 ቀን ሲሆን ሁለቱንም ጉዳዮች ማለትም ሀገሪቱ አሁን ባለችበት ትርምስ ውስጥ መቆየቷንና ሌላም ግጭት መቀስቀሱን ለመከላከል ይበጃል ብለዋል የመንግስታቱ ድርጅት ልዩ ተወካይ። በመጨረሻም ዜና እረፍታለን። የተከበራቸው አድማጮች፣ የትምህርት ባለሙያው ደራሲውና የምርምሩ ሰው ፕሮፌሰር ተሾመ ዋጋው አረፉ። በሰማንያ ዘጠኝ ዓመት ዕድሜያቸው በሚኖሩባት በዩናይትድ ስቴትስ አን አርበር ሚሽግን ግዛት ከዚህ ዓለም በሞት የተለዩት ከትናንት በስቲያ ነው። አቶ ፕሮፌሰር ተሾመ ዋጋው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፕሮፌሰር ማዕረግ የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆን አገልግለዋል። ፕሮፌሰር ተሾመ አገራቸው ውስጥ ብቻ ሳይሆን ጃፓን፣ ደቡብ ኮሪያ፣ መካከለኛው ምስራቅና በአጠቃላይ ማዕከላዊ በምስራቅና ሰሜናዊ አውሮፓም እየተዘዋወሩ ያስተማሩ የዘመናችን ዓለም አቀፍ መምህር ነበሩ። አራት መጻሕፍት የደረሱ ብዙ ጆርናሎችን ወይም መጽሔቶችን ያዘጋጁና የተለያዩ ምርምሮችን ያደረጉት ተሾመ ዋጋው ለተባበሩት መንግስታት ድርጅት ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት አገልግለዋል። በአውሮፓ የዘመን አቆጣጠር ጥር 1 930 ዓ ም ጎንደር ክፍለ ሀገር ደቡብ ጎንደር ክፍለ ሀገር ደብረ ታቦር የተወለዱት ፕሮፌሰር ተሾመ ዋጋው ፕሮፌሰር የመጀመሪያ ዲግሪያቸውን ኒው ሳውት ዌልስ አውስትራሊያ ውስጥ ከሚገኘው አቫንዴል ኮሌጅ በፒኤችዲ ዲግሪያቸውን ደግሞ ዩናይትድ ስቴትስ ውስጥ ከሚገኘው ዩኒቨርሲቲ ኦፍ ሜሪላንድ ኮሌጅ ፓርክ በ1965 አግኝተዋል። ዶክተር ተሾመ ዋጋው በአውሮፓ የዘመን አቆጣጠር ከ1975 ጀምሮ በጡረታ እስከተገለሉበት ጊዜ ድረስ በዩኒቨርሲቲ ኦፍ ሚሽገን የትምህርት ወይም ኤጁኬሽን ፕሮፌሰር ሆነው አገልግለዋል። ፕሮፌሰር ተሾመ ዋጋው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ክፍል ከመጀመሩ በርካታ ዓመታት አስቀድሞ በጊዜው ተቀርጸው ይተላለፉ የነበሩ የአማርኛ ፕሮግራሞችን ያቀርቡ ነበር። ለዝግጅት ክፍላችን ይህንኑ ካስታወሱበት ድምፃቸው ጥቂት እናሰማችሁ። አውስትራሊያ ዳታ አመት ካጠን ነው በኋላ ካሊፎርኒያም ትችው በትምህርት ምክንያት ነው። ዋሽንግተን ዲሲ መጣወት ከዚያ ሳለሁኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋልና እና ብታነጋግራችኋል ጓደኞች ናቸው። ቤተክርስቲያን ተገናኝተን ከእኔ በፊት ማን እንደሆነ አላውቅም፣ ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል። ገባውም ፈተና ሰጥቶኝ ወዲያው ተስማማነ። እኔም ስራውን ወደድኩት፣ እነሱም በጣም ወደዱት። እዚያ ጀመርነ። ይሄ የሆነው በአስራ ዘጠኝ መቶ ሀምሳ ስምንት ነው በፈረንጅ። ከዚያ ከአስራ ዘጠኝ መቶ ሀምሳ ስምንት ጀምሬ እስከ አስራ ዘጠኝ መቶ ስልሳ አምስት ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ። ፕሮፌሰር ተሾመ ዋጋው ከአራት አመት በፊት የኢትዮጵያ ግዩራን ድርጅትን ሽልማት በተቀበሉበት ጊዜ ለአሜሪካ ድምፅ ከሰጡት ድምፅ የተቀነጨበ ነው የሰማችሁት። የዶክተር ተሾመ ዋጋውን ሕይወትና ስራ በመጪው እሁድ በመጽሔት ክፍለ ጊዜ እንዘክራለን። የዜናው ክፍለ ጊዜ አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ የሚተላለፍላችው ዝግጅት ነው። በናይል ሳት ቪኦኤ 24 ላይ ያላል ነው ለጊዜው እክል እንዳለ እየነገራችሁን ነው። የአሜሪካ ድምጽ እክሉን ለማስተካከል ወይም ለማረም ጥረት እያደረገ ነው። ከወዲሁ እናስታውቃለን። በፌስቡክ ላይቭ አት ቪኦኤ አምሐሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መጋቢት 12 ምሽት ፕሮግራማችን ነው። አብራችሁን ቆዩ። ሉሲ በሰማይ ላይ ልክ እንደኛ እንደ ኢትዮጵያ ሉሲ እንደ ድንቅነሽ ይሄ ሚሽን የመንኮራኩር ሄዶ የሚጎበኛቸው እነዚህ ትሮጀንስ የተባሉት የድንጋይ ፍላጮች መጀመሪያ ሶላር ሲስተም ሁን ፀሐይን የሚዞሩት ፕላኔቶች በሙሉ መጀመሪያ ቢሊየንስ ዓመታት በፊት የነበሩትን ሁኔታ የሚገልጹልን ናቸው። በአሜሪካው የኤሮኖቲክስና የጠፈር አስተዳደር ናሳ የጎዳርድ የጠፈር በረራ ማዕከል የፕላኔታሪ ሳይንስ ዲቪዥን አሶሺዬት ዳይሬክተር ናቸው። ዶክተር ብሩክ ላቀው ይባላሉ። በምሽቱ የሳይንስ ዝግጅት ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ አዲስ የበረራ መቆጣጠሪያ የተገጠመላቸውን አዲሶቹን ቦይንግ 737 ማክስ ኤት አውሮፕላኖች የሚያሳዩትን ጠባይ ለመረዳትና ለመግባባት ያግዛል የተባለ ልዩ መሳሪያ የመለማመጃ ምስለ በረራ ወይም ሲሚሌተር ላይ በመግጠም የኢትዮጵያ አየር መንገድ ሌሎች አየር መንገዶችን ቢቀድምም በወዲያኛው ሳምንት እሁድ ጠዋት በበረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ቢሾፍቶ አቅራቢያ የወደቀው ጄት አብራሪ ግን በተለይ በዚህ አዲስ መሳሪያ ላይ ልምምድ አለማድረጉን ማንነቱ እንዲገለጽ ያልፈለገ ምንጭ ነግሮኛል ሲል ኒውዮርክ ታይምስ ጋዜጣ በትናንት እትሙ ዘግቧል። ይህንኑ ዘገባ አስመልክቶ የኢትዮጵያ አየር መንገድ ዛሬ በሰጠው ጋዜጣዊ መግለጫ የአየር መንገዱ የቦይንግ 737 ማክስ 8 አይሮፕላን አብራሪዎች ቦይንግ የአይሮፕላኑ አብራሪዎች እንዲወስዱ የሚመክረውንና የዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ማረጋገጫ የሰጠባቸውን አስፈላጊ ስልጠናዎች በሙሉ መውሰዳቸውን ጠቅሶ የኒውዮርክ ታይምሱን ዘገባ አጣጥሏል። አሉላ ከበደ የአየር መንገዱን መግለጫ፣ የቀደመውን የኒውዮርክ ታይምስ ጋዜጣና የሰሞኑን ተያያዥ ዜናዎች አጣምሮ ተከታዩን አጠናቅሯል። አብራሪዎቹ ይህን የውዝግቦች ሁሉ መነሻ የሆነውን ቦይንግ 737 ማክስ 8ን ከማብረራቸው በፊት ቦይንግ 737 ኤንጂ ወይም ቦይንግ 737 ኔክስት ጄኔሬሽን እና ቦይንግ 737 800 ማክስ በመባል የሚታወቁትን ከዚያ አስቀድሞ በነበሩት አውሮፕላኖች መካከል ያለውን ልዩነት መሙላት የሚያስችል አስፈላጊ ሥልጠና አጠናቀው ወስደዋል ሲል ነው የኢትዮጵያ አየር መንገድ ቦይንግ የትላንቱን የኒውዮርክ ታይምስ ጋዜጣ ያስተባበለው። በተጨማሪም ባለፈው ጥቅምት ወር 189 ሰዎችን አሳፍሮ የጃካርታውን የሶኮ ሃራኖ ሀታ ዓለም አቀፍ አውሮፕላን ጣቢያ በለቀቀ 12 ደቂቃዎች ውስጥ በተመሳሳይ ተከስክሶ ወሬ ነጋሪ ሳይ ሳይቀር እንደሚባለው ሁሉም ተሳፋሪዎች ያለቁበትን አደጋ ተከትሎ የዩናይት ስቴትሱ የፌዴራል አቪዬሽን ባለስልጣን ኤፍኤኤ ያወጣውን የአስቸኳይ ጊዜ ማዘጃ አስመልክቶ ገለጣ የተደረገላቸው መሆኑን አየር መንገዱ ዘርዝሯል። ቦይንግ 737 ማክስ 8 ሙሉ የምስለ በረራ መሳሪያ ለአደጋዎቹ ከፊል መንስኤ ሳይሆን አይቀርም በሚል በምርምራው ልዩ ትኩረት የሳበውና በእንግሊዝኛው ምህጻረ ቃል ኤምሲኤስ በመባል የሚታወቀው አዲሱ ልዩ የመቆጣጠሪያ መሳሪያ እንደ ኢትዮጵያ አየር መንገድ መግለጫ በበረራ ወቅት የሚከስታቸውን ችግሮች ለመቋቋም እንዲያስችል ሆኖ አልተሰራም ሲል መግለጫው፣ አክሎም የአደጋው መንስኤ ገና በመጣራት ላይ ባለበት በአሁኑ ወቅት የተሳሳተ ኃላፊነት የጎደለውና አሳሳች ያለውን መሰል አስተያየት ከመስጠት እንዲቆጠቡ የሚመለከታቸው ሁሉ ያላቸውን ወገኖች አሳስበዋል። በግራም በቀኝም ያሉ ጉዳዩ የሚመለከታቸው ክፍሎች የምርመራው የመጨረሻ ውጤት እስኪታወቅ በትዕግስት እንዲጠባበቁ ዓለም አቀፍ ደንቦች ይጠይቃሉ ሲልም የኢትዮጵያ አየር መንገድ በዚሁ ጋዜጣዊ መግለጫው አሳስበዋል። ይህ በእንዲህ እንዳለ የኒውዮርክ ታይምስ ጋዜጣ በዛሬው እትሙ የተከሰከሱት የቦይንግ አውሮፕላኖች ከአውሮፕላኖቹ የበረራ ክፍል ውስጥ ሊኖሩ ይገቡ የነበሩ ሁለት የአደጋ መጠበቂያዎች የሚጎድሏቸው መሆኑንና ለዚህም ብቸኛው ምክንያት ጋዜጣው አጽንኦት ሰጥቶ ገለጠ ቦይንግ ተጨማሪ ክፍያ በመጠየቁ ነው ብለዋል። ይበእንዲህ እንዳለ ቦይንግና ተቆጣጣሪው የዩናይት ስቴትስ የፌዴራል አቪዬሽን ባለሥልጣን ኤፍኤኤ ራሱ የዩናይት ስቴትስ የፍትሕ ሚኒስቴር የወንጀል ምርመራ ትኩረት ሆነዋል። ምክንያት ኤፍኤኤ ለሚሰጠው የብቃት ማረጋገጫ በባለስልጣን መስሪያ ቤቱ ሊካሄድ ይገባው የነበረውን የምርመራ ሂደት የሚያካሂደው ቦይንግ ሆኖ በመገኘቱ ነው። ከኤፍቢአይ ምርመራ በተጨማሪም የዩናይት ስቴትስ ምክር ቤትም ቀርበው የምስክርነት ቃል እንዲሰጡ መጥራቱ ይፋ ተደርጓል። የኢትዮጵያ አየር መንገድና የኢትዮጵያ ትራንስፖርት ሚኒስቴር ባለስልጣን ለተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። አድማጮች እንዳገኘን እናቀርባለን። አሉላ፣ አመሰግናለሁኝ ለግሩም ጥንቅሩ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በታንዛኒያ እስር ቤቶች የሚገኙ የኢትዮጵያ ዜጎችን እያስፈታ መሆኑን ዳር ሰላም ያለው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ታንጋ ከሚባለው የታንዛኒያ ግዛት ብቻ እስከ ነገ አርብ ከ280 በላይ ኢትዮጵያውያን ተፈተው ወደ ሀገራቸው ይመለሳሉ ሲል አስታውቋል። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ተጨማሪ ይዟል። በተለያዩ ጊዜያት በህገወጥ መንገድ ታንዛኒያ የገቡ የኢትዮጵያ ፍልሰተኞች ከእስር ማስፈታት መጀመሩን ዳሬ ሰላም ያለው የኢትዮጵያ ኤምባሲ አስታወቀ። በኤምባሲው ሚኒስትር ካውንስለር የሆኑት አቶ ቴዎድሮስ ግርማ ታንጋ ከሚባለው የታንዛኒያ ግዛት ብቻ ከሁለት መቶ ሰማኒያ በላይ ኢትዮጵያን መፈታታቸውን አስታውቀዋል። ታንዛኒያ ታንጋ የሚባል ግዛት ላይ ማወይኔ የሚባል እስር ቤት አለ። እዛ ውስጥ በእስር ላይ የነበሩ ከ ሁለት መቶ ሰማኒያ አምስት የሚሆኑ ኢትዮጵያውያኖች ነበሩ። ኦልሞስት ላለፉት ሶስት አመት እስር ላይ ቆይተዋል። የእስር ጊዜያቸውን አጠናቀው ለወራት በእስር ቤት ስለመቆየት ተገደው ነበር የቆዩት። ስላልተለቀቁና ወደ አገር መመለስ ስላልቻሉ ከዛ ኤምባሲያችን ኢትዮጵያ መንግስት ጉዳዩ ከሚመለከታቸው አካላትን በማስተባበር የአውሮፕላን ቲኬት ተቆርጦላቸው ከታንጋ ወደ ዳረሰላም ሰላም ተጉዘው ከዳረሰላም እንደገና ወደ አዲስ አበባ እንዲመለሱ የማድረግ እየተሰራን ያለው እስካሁን ድረስ ዛሬን ሳይጨምር ዛሬ ሌሊት የሚጓዙ አሉ። አርባ አራት ሰዎች እነሱ ሳይጨምር ኦልሞስት ሁለት መቶ ሰዎች ወደ ኢትዮጵያ ተመልሰዋል። ቀሪዎቹን ሰማንያ አምስት ሰዎች ዛሬና ነገ ዛሬ አርባ አራት ነገ አርባ አንድ ሰዎች ወደ ኢትዮጵያ ይመለሳሉ። ስለዚህ ታንጋ ከሚባለው ግዛት ከአንድ ቦታ ሁለት መቶ ሰማንያ አምስት ሰዎች ወደ ኢትዮጵያ ይመለሳሉ ማለት ነው። እስከ ዓርብ ጠዋት ድረስ ታንዛኒያ ያለው የኢትዮጵያ ኤምባሲ በቅርቡ በሀገሪቱ ከ200 በላይ ኢትዮጵያውያን በእስር እንደሚገኙ አሳውቆ የነበረ ሲሆን አቶ ቴድሮስ ግን አሁንም ትክክለኛውን አሃዝ ለማወቅ ኤምባሲው አሰሳ ሊጀምር መሆኑን ገልጸዋል። ከታንዛኒያ ታንጋ ግዛት የተፈቱት ኢትዮጵያውያንም ጤንነታቸው በመልካም ሁኔታ ላይ እንዳለ ገልጸው ነገር ግን በእስር ጊዜያቸው በርካታ ችግር ውስጥ ያለፉ መሆናቸውን ተናግረዋል። በቀጣይም በዋና ከተማ ዳር የሰላም አካባቢ ባሉ እስር ቤቶች ያሉ ኢትዮጵያውያንን አስፈትተው ወደ ሀገር የመመለስ ስራ ይከናወናል ብለዋል አቶ ቴድሮስ በቀጣዮቹ አንድ ሳምንት ነገሮች በእኛ ቅድ ይሄዱልን። ምክንያቱም ሌሎች ባለ ድርሻ አካላቶች ሲምፕል የታንዛኒያ መንግስት የእስር ቤት ኃላፊዎች ጋር ቅንጅ የሚሰራ ስራ ነው። እነሱ ጋር ያለው በያዝ ነው። ቅድ መሰረት የሚሄድልን ከሆነ በአንድ ሳምንት ጊዜ ውስጥ ተጨማሪ ሁለት ቦታ ሁሰ ሰዎችን ከዳረ ሰላም ከተማ ኡኮንጋ እና ስጌራ የሚባሉ እስር ቤቶች አሉ። ኡኮንጋ የሚባለው ብሬዚል ላይ ወደ ሰባ አምስት ሰዎች አሉ። ስጌራ የሚባለው ቦታ ላይ ወደ አንድ መቶ ሰባ አካባቢ የሚሆኑ ሌሎች እስረኞች አሉ። እነኝን ክሊር ለማድረግ እየሰራ ነው። በተጨማሪ በአንድ ሳምንት ባለው ጊዜ ውስጥ ይወጣሉ የሚል ቅና ያለን አቶ ቴዎድሮስ አሁንም ከእስር ተፈትተው ወደ ሀገር እየተመለሱ ያሉት ኢትዮጵያውያን ወደፊት ሁለተኛ እንዳይሰደዱ ኤምባሲው ምን አደረገ የሚል ጥያቄም ተጠይቀዋል። እንግዲህ አሁን ዝም ብለን አለን የለቀቅናቸው ያለ ነው። እስረኞቹ ከተፈቱ በኋላ ሰፊ ጊዜ ወስደን የማስተማር ስራ ግንዛቤ በመፍጠር ስራ ሰፊ ውይይት ይደረጋል። እንግዲህ ኤምባሲው ደረጃ የምናደርጋቸው ውይይቶች አሉ። እዛ ላይ እንግዲህ ተጨባጭ ነገሮች አንስተን ልናስረዳቸው የሞከር ነው። አሁን ለየት ባለ መልኩ አሁን እየገቡ ያሉት ህጋዊ በሆነ መልኩ አሻራ ሰጥተው ፎቶግራፍ ተነስተው እንግዲህ በበንደማንኛውም በቀፍ ተጓዥ በአውሮፕላ ስለሆነ የሚጓዙት ይህን አሟልቶ ነው የሚያልኩትና አሻራ ሲሰጡ ይመዘገባል። በታንዛኒያ መንግስት በኢሚግሬሽን አውቶሪቲ የራሳቸው ይመዘገባል ማለት ነው፣ ይቀመጣል። በቀጣይ ይህ ነገር ደግሞ ከመጡ በይበለጠ እንደሚከፉባቸው ነው የታንዛኒያ መንግስት ጋር የተሰጠን መረጃ፣ ይህንን እያስረዳናቸው ነው። ስለዚህ የራሳቸውን መጉዳት ውስጥ እንደሚገቡ እየነገርናቸው ነው። ይህን እያዩ ይመለሳሉ ብለን እነሱ አብዛኞቹ ደግሞ በጣም ተቀጥተዋል፣ ገብተዋል ሶስት አመት ሙሉ እስር ቤት ሲቆዩ የጉልበት ስራ የሰው ቤት ህንጻ ሲገነቡ፣ የሰው ማሳ ሲያርሱ፣ ለሰው ውሃ ሲቀዱ በጭንቅላታቸው ለየ ፖሊስ ኦፊሰሮች ውሃ ሲቀዱ ነው የቆዩት ለመኖሪያ ቤታቸው ለምናቸው እና በቀን ሀያ አራት ሰዓት ውስጥ አንድ ምግብ አንድ ምግብ እየተመገቡ የቆዩት ትልቅ ቅጣት ነው። እንደውም እድለኞች ነው እነሱ በህይወት ተረፉ እንጂ በርካቶች ሞተዋል። ከእነሱ ጋር የመጡ በመንገድ ላይ ባህር ላይ ሰምተው ይቀሯዋሉ። በኮንቴነር ውስጥ አከታፉን የሞተ አለ። ተለያየ መንገድ ይወቱ ያለፈ አለ። ተርቦ መንገድ ላይ ወድቆ ይቀራል እና ይሄን ነገረ ናቸዋል። እነሱም በጣም ትምህርት እንደወሰዱበት ነው በጌታቸው የሚናገሩት። ህገ ወጥ የሰዎችን ዝውውር ለመግታት የኢትዮጵያ የኬንያና የታንዛኒያ ኢሚግሬሽን ኃላፊዎች በቅርቡ ከዓለም አቀፉ የፍልሰተኞች ድርጅት አይ ኦ ኤም ጋር በመተባበር ውይይት እንደሚያደርጉም አቶ ቴዎድሮስ ተናግረዋል። ፍልሰተኞቹን ወደ አገር የመመለስን ወጪ የሸፈነው የኢትዮጵያ መንግሥት ነው። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ አመሰግናለሁ። ገልሞ ለዘገባው ወደ አዲስ አበባ እንመለሳለን አሁን የዜጎችን መሰረታዊ ሰብአዊ መብቶች ማስከበር የመንግሥት ተቀዳሚ ተግባር መሆኑ ተዘንግቷል ሲል ወቀሳ ያሰማው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ችግሩ አስቸኳይ ትኩረት እንዲሰጠው አሳስበዋል። የመንግሥት ባለሥልጣናት ለመብቶች ጥሰት ዋና ተዋናዮች ናቸው ሲልም አማረዋል። ፓርቲው በሌላ በኩል መንግሥት የሕግ የበላይነትን የሚያረጋግጡት ጠንካራ እርምጃዎችን እንደሚወስድ የጠቅላይ ሚኒስትሩ ጽሕፈት ቤት አስታውቋል። መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ትናንት ከቀትር በኋላ በጠራ ጋዜጣዊ መግለጫ ያሰራቸው ጽሑፍ በአጠቃላይ ሲታይ መንግሥት የሕግ ማስከበር ሥራውን ዘንግቶታል የሚል እምቅ ትርጉም ይሰጣል። ጽሑፉ ገና ከመንደርደሪያው ለማመን እጅግ በሚያዳግድ ደረጃ የዜጎች ሕገ መንግሥታዊ መብቶች በመንግሥት ባለሥልጣኖች ሲጣሱና ማንም የጎበዝ አለቃ ራሱን ከሕግ በላይ አድርጎ ሕዝቡን ሲያስፈራራና ሲዝትበት መንግሥት እያየ ዝም ማለቱ በእጅጉ የሚያስገርም እንደሆነ ያወሳል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የጽሑፍ መግለጫ ተፈጽመዋል ላላቸው ሕገ ወጥ ድርጊቶችም ስድስት ምሳሌዎችን ይደረድራል። ከእነዚህ መካከልም በጌዲዮ ሕዝብ ላይ ደርሷል ስላለው መፈናቀል የፓርቲው መግለጫ ዘርዝረዋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለምሳሌ ከቀያቸው በአስገዳጅ ጠባብ ኃይሎች የመፈናቀል አደጋ የደረሰበት የጌዲዮ ሕዝብ ከነሐሴ 2010 ጀምሮ እስከ መጋቢት 2011 ድረስ ከፌዴራሉ መንግስት እርዳታ ያለመግኘቱን ምክንያት መረዳት ያዳግታል። ከዚያም በላይ መንግስት የተፈናቀሉትን የዜጎች ወደ መኖሪያ ያቀያቸውና ቤቶቻቸው ለመመለስ ከመሞከር ይልቅ ወደ ብሔራዊ ክልላቸው ወይም የጎሳ ግዛታቸው በትምህርት ጥቅስ መልሶ ለማቋቋም በሚያደርገው እንቅስቃሴ ዜጎች ለኢኮኖሚ እና ለሥነ ልቦና ችግር ተጋልጠዋል። በስርፓ እምነት ከአንድ ክልል የተፈናቀሉትን የአንድ ብሔር ማህበረሰብ አባላት በሌሎች አካባቢዎች ፍላጎታቸው ሳይረጋገጥ ለማስፈር የሚደረገው ሙከራ ዜጎች ለዘመናት የመኖያ ቤታቸውና የኢኮኖሚ መሰረታቸው በሆነው ቀያቸው የመኖር ህገ መንግስታዊ መብት የሚጥስ እንደመሆኑ ፈጽሞ ተቀባይነት የሌለው ነው። በከፋ መልኩም እርምጃው እያንዳንዱ ክልል ጠቅሳለው የዘር ማጽዳት ወደሚመስል አዘቅት ውስጥ መግባት ይሆናል። ስለሆነም በዚህ ረገድ የመንግሥት ኃላፊነት ህዝቡን ወደ ተፈናቀለበት ቀይሮ መልሶ ደህንነቱን ማስጠበቅና መልሶ ማቋቋም ሥራ መስራት ነው። ኢሶዴፓ በተለይ በአዲስ አበባ አካባቢና በሌሎችም ከተሞች ዙሪያ በሕገ ወጥ ግንባታ ስም በባለሥልጣናት ሲከናወን የቆየውን የቤት ማፍረስ ድርጊት አንዱና ጉልህ በህዝብ ላይ የሚፈጸም በደል እንደሆነ በመግለጫው አስረድተዋል። ለአብነት ያህል በአዲስ አበባ ከተማ ዙሪያ ለገጣፎ ከተማ የዜጎችን መኖሪያ ቤቶች በድንገት በማፍረስ እንዲፈናቀሉ በመደረጋቸውና የህፃናትና እመጫት እናቶች ጭምር የላያቸው ላይ ቤት ስለመፍረሱ ሰምተን እጅግ አሳዝኖናል አፍረንበታልም። መንግስት የዜጎችን መሠረታዊ የቤት ችግር ለማስወገድ ባልቻለበት ሁኔታ ዜጎች በግል ጥሪት የሰሩትን ቤት ያለ እቅድና ምትክ መጠለያ ሳይዘጋጅላቸው በድንገት ለብዙ ዓመታት የኖሩበትን ቤት አፍርሶ ሜዳ ላይ መጣል የዜግነት ክብር የምነካ ድርጊት ከመሆኑም በላይ የወደመ የዜጎች ሀብት ማለት የአገር ሀብት መሆኑን በቂ ግንዛቤ ውስጥ ያላስገባ የሚወገዝ ተግባር ነው። በአዲስ አበባ ከተማ ባለቤትነት ጉዳይ አቋሙን የገለጸው ኢሶዴፓ በስራ ላይ ያለውን ህገ መንግሥት ተቀብለው በመንቀሳቀስ ላይ ከሚገኙት የፖለቲካ ድርጅቶች መካከል አለመግባባት ሊፈጠር አይገባም ባይ ነው። በቅርቡ በአዲስ አበባ ከተማ ዙሪያ ኮየ ፈጬ በተባለው ስፍራ ዜጎች ለዓመታት ባጠራቀሙት ገንዘብ የኮንዶሚኒየም ቤት ዕጣ ደርሷቸው መብታቸው እንዳይከበር መደረጋቸው የሕግ የበላይነት መከበርን ከጥያቄ የከተተ ድርጊት እንደሆነም ገልጸዋል። በኮዬ ፈጬ የኮንዶሚኒየም ግንባታ ፈቃድ ስለማግኘትና የመኖሪያ ቤት አፓርትሜንቶችን ዕጣው ለደረሳቸው ባለቤቶች ለማስተላለፍ በሚደረገው ሂደት ለተፈጠረው ጣልቃ ገብነት ምክንያት የሆነው የአዲስ አበባ ማዘጋጃ ቤት ነው። በመሆኑም ከኦሮሚያ ክልል ጋር ስምምነት ላይ ሳይደርስ ከሕግ አግባብ ውጭ ግንባታውን ፈጽሞ ከሆነ ሕንፃውን ለመገንባት ቅድመ ሁኔታ ማሟላት ባለመቻሉ ሙሉ ኃላፊነት መውሰድ ይኖርበታል። እናም የነዚህ ዜጎች መብት በዚህ በፖለቲካ ግርዶሽ እና ፍጆታ ምክንያት መጣስ የለባቸውም እንላለን። ከጋዜጣዊ መግለጫው በኋላ ቪኦኤ የጠቅላይ ሚኒስትሩን ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁንን አናግሯቸዋል። አቶ ንጉሱ እንዳሉት በአሁኑ ጊዜ በሀገሪቱ የሚፈጸሙ ህገወጥ ድርጊቶች ይህንን ሊያስብሉ ቢችሉ አይደንቅም። የኢትዮጵያ ሶሻል ዴሞክራቲክ ፓርቲን መግለጫም ከዚህ አኳያ እንደሚመለከቱት ተናግረዋል። ይህ አገላለጽ ስህተት የሚሆነው ግን መንግሥት የሕግ የበላይነትን ጨርሶ ትቶታል፣ ዘንግቶታል ወደሚል ትርጉም ሲያደርስ ነው ይላሉ አቶ ንጉሡ ትላሁን ይህን አብነት ጠቅሶ በኦሮሚያ፣ በአማራ፣ በቤኒሻንጉል ግሙዝ፣ በደቡብ ግጭቶች የተስተዋሉባቸው ቦታዎች ላይ በዚህ አንድ ዓመት ውስጥ የተወሰዱትን እርምጃዎች ማሳያ ማስቀመጥ ይቻላል። የሆነ ሆኖ ግን እርምጃም ይወሰድ በውይይትና በምክክርም ሰላማዊ ሁኔታ ለማምጣት ጥረት ይደረግ። የዜጎች መፈናቀልና መጎሳቆል በአሁኑ ሁኔታ አሳሳቢ ነው፣ ትክክል ነው። እዚህ ላይ ማንም ልዩነት ሊኖረው አይገባም። ከዚያ አኳያ መንግስት በአቋም ደረጃ ህግን የማስከበር እና የህግ የበላይነትን የማረጋገጥ ወንጀለኞችን፣ ተጠርጣሪዎችን ወደ ህግ በማቅረብ ጉዳይ ላይ ድርድር አያደርግም። ምክንያቱም መንግስት መንግስትነቱ የሚረጋገጠው የዜጎችን ደህንነት ሲጠብቅ፣ የህግ የበላይነትን ሲያረጋግጥ ነው። ስለዚህ አሁን ባለበት ሁኔታ እነዚህ ጉዳዮች ተከስተዋል። እነዚህን ጉዳዮች ዝም ብሎ ማየት በፍጹም ጊዜ የሚሰጠው ጉዳይ አይደለም። በእኔ እምነት የመንግስትም አቋም ይሄው ነው። እንግዲህ ጠንከር ያሉ ጉዳዮች ሲከሰቱ መንግስትን ጠንከር ያሉ እርምጃዎችን በመውሰድ የህግ የበላይነትን ማረጋገጡ አይቀሬ። አቶ ንጉሱ ከዚህ ከመግለጫ ሁለት ቀን ስለወት አንድ ነገር ለማመን እጅግ በሚያዳግት ደረጃ የዜጎች ህገ መንግስታዊ መብቶች በመንግስት ባለስልጣኖች ሲጣስና ማንም የጎበዝ አለቃ ራሱን ከህግ በላይ አድርጎ ህዝቡን ሲያስፈራራና ሲዝትበት መንግስት እያየ ዝም ማለቱ እጅግ የሚያስገርም ነው፣ ይላል በእናንተ በኩል ይታመናል። መንግስት ግጭት ቆስቋሽ ህብረተሰቡን በማፈናቀልም ባለቤት ሆኖ የሚንቀሳቀስ ማንኛውንም አካል ሆን ብሎ አይቶ እንዳላየ በመዘንጋት እና የመንግስት ሚናውን ለመወጣት ባለመፈለግ ችላ ያለው ነው ብሎ መገምገም በመንግስት በኩል መንግስት መተቸቱ በዚህ ረገድ ትክክል ነው። ምክንያቱም ህብረተሰብ ተፈናቅሏል። የተፈናቀለ ህዝብ ባለበት የመጀመሪያ ጉዳይ ይህን ማስቆም ነው የመንግስት ስራ። ይሄንን አላስቆምም መንግስት። ነገር ግን ደግሞ ህዝብን ያፈናቀለ የጎበዝ አለቃ ይሁን ከመንግስት ባለስልጣን፣ በማፈናቀል ብቻ እጁ ያለበት ሳይሆን ዜጎች ሲፈናቀሉ መነሻ ምክንያት የሆነ ችላ ያለ የተወ ምክንያቱም የሁሉም ዜጎች መንግስት ስለሆነ ይሄ ባለስልጣን የሁሉም ዜጎች ባለስልጣን ስለሆነ እንደዛ አይነት መረጃ በተገኘበት አለምንም ድርድር እርምጃ ይወሰዳል። ይሄ ጉዳይ የጎበዝ አለቃ እና የመንግስት ባለስልጣን ተብሎ የሚተው አይደለም። ማንም እጁ ያለበት በቅርቡም በጌዲዮ ዞን ክቡር ጠቅላይ ሚኒስትሩ በተገኙበት ጊዜ በዚህ ጉዳይ ላይ ዜጎችን በማፈናቀል እጁ ከየትም ይሁን ከየት ያለበት ወገን በህጋዊ ተጠያቂነት ይኖርበታል ብለው ያስቀመጡት አቅጣጫ ነው። ትክክለኛ አቅጣጫ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ባሰራጨው የዩሱፍ መግለጫ ለመንግስትና ለህዝብ ጥሪዎች አቅርቧል። አቋሞችንም ገልጸዋል። አቶ ንጉሱ ጥላሁን በበኩላቸው ለውጡን መንከባከብና መደገፍ የሁሉም ወገን ኃላፊነት እንደሆነ አስገንዝበዋል። መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ከመቶ በላይ የሚሆኑ የመቀሌ መምህራን የቤት መስሪያ መሬት ይሰጠን ብለን ከሶስት ዓመታት በፊት ጠይቀን እስካሁን መልስ አልተሰጠንም ሲሉ አማረዋል። ሁለት ቀን ስራ አቋርጠው የክልሉን ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ለማነጋገር ቢሞክሩም እንዳልተሳካላቸው፣ እንዲያውም ደሞዛቸው እና ማስጠንቀቂያም እንደተሰጣቸው ተናግረዋል። አለም ፍስሐ የከተማዋን አስተዳደር አነጋግሮ ተከታዩም ዘግበዋል። ከዩኒቨርሲቲ ተመርቀው ለዓመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸው ነው። ለመኖሪያ ቤት የሚሆን ቦታ ለማግኘት ተደራጅተው በመጠባበቅ ላይ የነበሩት መምህራን መሬት ባለማግኘታቸው ዶክተር ደብረጤን ገብረ ሚካኤልን ለማግኘት ሁለት ቀን ከስራ ገበታቸው አቋርጠዋል። ሰላሳ ማህበራት ስድስት መቶ አርባ አካባቢ የሚደርሱ አስተማሪዎች ተደራጅተው ከነሱ የሚያስፈልጉት ነገሮች አሟልተው በመጠባበቅ ላይ ከነበሩ መምህራን አንዱ እንዲህ ይላል። ስ ያው ህገ መንግስት ቤጀዳ ለመምህራን የተለየ ጥቅም ተብሎ የሞት አርባ ካሬ ተጠቃሚዎችን ብንሆን ሕገ መንግስቱ ፈቅደውልናል። ቢሆንም ግን በዚህ በመቀሌ ከተማ ይሄንን ተግባር እየተተገበረ አይደለም። መምህራን የመኖሪያ ቤት መሬት መስሪያ የማግኘት እድል እንዳጋጥማቸው የወጣውን መምሪያ መጠቀም አልቻልንም። ስለዚህ ከዚህ በመነሳት ስራችንን በማቆም ለመጠየቅ ተገደናል ይላል። አይደለም ሰላማዊ ሰልፍም አይደለም። ስራ ያቆምነው ጥያቄያችን በተናጠል ስንጠይቅ ልንሰማ ልታለን። ስለዚህ ጥያቄያችን እንዲሰማ ብለን ሁለት ቀን ስራ አቁመናል። ሁለት ቀን ስናቁም የተሰጠን ምላሽ የለም፣ እስካሁን ያናገርን አካል የለም። ለምን እንደሆነ አልገባንም። የሚያዳምጠን ሰው እንኳን የለም። በዚህ ጊዜ ሲሰጣችሁ ብሎም የሚያናገር እንኳን የለም እስካሁን። ስለዚህ አዋጁ የሚታጠፈው ቀጣይ አመት ህዳር አዋጁ ይታጠፋል። ከዚያ በኋላ ገጋቢ እውቅና አግኝተን እያለ መሬቱን እንዳናገኝ እያደረጉ ነው ግለሰቦች ማለት ነው። አርብ መጋቢት ስድስት እና ማክሰኞ መጋቢት አስር ሁለት ሺህ አስራ አንድ ዓመተ ምህረት የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ለማግኘት በቢራቸው አካባቢ ቢውሉም ለማግኘት አልቻሉም። ጭራሽ ያ ያንን ፈልግ ሰ አለ ይህ ዶክተር አማካሪ ያለ ከሽም የሚባል ጭራሽ እንዲያገናኝና አይፈልግም። አንድ ቀን ሶስት ልጆች መካከል አንድ ምቶች ካፍሎ ለሁለት ይመስለኛል እነሱ ስላፍ ገባለ። ከዛ በኋላ ጭራሽ እነሱ የገቡት ከአስራ ዘጠኝ ቀን ምልልስ በኋላ ነው። ከአስራ ዘጠኝ ቀን ምልልስ ወደዛ ሄሮ አስራ ስድስት ሰው ተመርቶ አርስቷ የሚያከብ አስራ ስድስቱ ብቻ ነው። ሌላ የሚሄድ የለም። ሌላ የሚጠይቅ የለም። ስለዚህ አስራ ስድስቱ ሲሄዱ ጭራሽ የሚያገናኛቸው ሰው የለም።

መሬት ጥያቄ መብታችን ለማግኘት ወደሚመለከታቸው አካላት ብንሄድም የተለያዩ ምክንያት በመደርደር ቅጣት ይደርስብናል ይላሉ።

እንደምን ውስጥ እናታውቃለን ብሎ ንዳይ ደግሞ የእኛ ትምህርት ቤት ርዕሰ መምህር አይደለም። የት ከተማችን ትምህርት ቢሮ ኃላፊ ነው ትቤት ጽፈት ኃላፊ የመምህራን ጥያቄ ምላሽ ለማግኘት የመቀሌ ከተማ አስተዳደር የህዝብ ግኝት ኃላፊ አቶ ዘመንፈስ ፍስሃን አነጋግሬያቸው ነበር። አቶ ዘመንፈስ እኛ መሬት በምንሰጥበት ጊዜ ተደራጅተው ህጋ መስፈርት አሟልተው የነበሩ መምህራን በሙሉ ተሰጥቷቸዋል። አሁን የቆረት በዛን ጊዜ በመቀሌ ያልነበሩና ገንዘብ ለመቆጠብ ያልቻሉ ናቸው። ስለዚህ ለእነዚህ መሬት ለመስጠት መጀመሪያ ሊዘጋጅ የሚገባ ስራ አለ መሬት ማዘጋጀት አለብን ካሳ ለመክፈል በጀት መያዝና በካቢኔና በከተማው ምክር ቤት መጽደቅ አለበት ስለዚህ ይህንን ስራዎች ከጨረስን በኋላ ለሚቀጥለው ጊዜ ይሰጣሉ አማራጭ ካገኘንም በዚህ አመት ሊሰጡ ይችላሉ ብለዋል አለም ፍስሀ ከመቀለ አመሰግናለሁ አለም ለዘገባው አሁን ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሊሆን ነው አዲስ አበባ ላይ በስቱዲዮአችን ሰዓት በአስራ በ22 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭታችንን ነው እየተከታተላችሁ ያላችሁት። የናይልሳት ችግር እንደተፈታ እናሳውቃለን። ጥረት እየተደረገ ነው። እስከዚያው ግን በፌስቡክ አት ቪኦኤ አምሃሪክ ብላችሁ ላይቭ ከመደበኛዎቹ የአጭር ሞገድ ስርጭቶቻችን በተጨማሪ መከታተል ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናቸው ያለ ነው ሰሎሞን አባተና ቆንጂት ታየ ነን። አሁን ወደ ተከታዩ የሁለተኛው አጋማሽ ዝግጅታችን እናልፋለን። በምዕራብ ወለጋ ነጆ ወረዳ ከትናንት በስቲያ አምስት ሰዎች የተገደሉት የአባ ገዳዎችንና የሀገር ሽማግሌዎችን ጥሪ ባልተቀበሉ የሸኔ ኦነግ ታጣቂዎች ነው ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ከተገደሉት መካከል ሁለቱ የውጭ ሀገር ዜጎች መሆናቸው ተገልጿል። አባገዳዎችና የአገር ሽማግሌዎች የእርቁን ኃላፊነት ከወሰዱ ወዲህ ከቀድሞ ሰራዊቱ ጋር የነበረው ግንኙነት መቋረጡን ያስታወቀው ኦነግ ድርጊቱን አውግዟል። ናኮር መልካ ከነቀምቴ ተከታዩን ዘግቧል። ሟቾች ሳራይዝ የተባለ በማዕድን ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀማሪ የአስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪኦኤ ተናግረዋል። ይህ ግድያ ከመፈጸሙ አስር ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና፣ ተቆጣጣሪው አቶ በጣሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ፓናኮ ማካኒሽ ና ህንዳዊው ሴሺዳር ኢንካታ ጋር ቁርስ በልተው አምስት ኪሎ ሜትር ገደማ ከተማ ወደሚርቀው የስራ ቦታቸው ዲፎርዲ በሚባል ሁለት ገቢና ባለው መኪና እንደ ተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጠዋቱ አንድ ሰዓት ተኩል ገደማ በሁነዋ ቅዩ ቀበሌ ደጋ አዲ የሚባል ቦታ ላይ ሲደርሱ አምስቱም ሰዎች ተተኩሶባቸው እንደተገደሉ ና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪ ተናግረዋል። ለወረዳው አስተዳደር ጽህፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን ጠቅሰው ማንም ይሁን ማን ግን ሰላም ወዳድ ያልሆኑ ሲሉ ይገልጿቸዋል። አቶ ምትኮ ድርጅታቸው ከማዕድን ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታ ብረት ጥናት እስከሚያካሄድበት ነጆ ና ቦጂ ድርመጂ ወረዳ ቀበሌዎች እውቅና እንዳለው ላለፉት ሁለት ዓመታት ከመንፈቅ ጊዜያት ከማህበረሰቡ ጋር ተግባብተው እየሰሩ መቆየታቸውን ተናግረዋል። በቶለዋቅዩና ሁነዋቅዩ ቀበሌዎችም ዘጠኝ ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው አምስት ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ። ዛኔ እኛ ከነጻነታችን ትግል ላይ ነን እግሉን ጨርሰን የራሳችንን ነጻነት እስከምንወስን ድረስ ይህንን ስራ አቁሙ። እሽ፣ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ከዛ ተናጥለው፣ መኪናችን ጋራ ላይ ቆሞ ነበር። መኪናችንን ተባብረው ላፕቶፕ፣ በር ካሜራ፣ አንዳንድ የተወሰኑ ነገሮችን ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ የምን ባለፈው አቁሙ ብለን ነበር። አሁንም ደጋሚ እየሰሩ ነው። ኮማንድ ፖስቱ ሰበብ እያረጉ ነው የሚል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ፣ ከዛ ይመነጭ ሊሆን ይችላል። የምን ነው ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳልደረሳቸው የተናገሩት ሰራተኛው፣ እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየው መላኩና በጣሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቀብር ስነ ስርዓታቸው ሲፈጸም የአቶ በቀለ ተፈራ የቀብር ስነ ስርዓት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ ሀገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ገልጹታል። ለወደፊቱ ጨምሮ ፎሬን ኢንቨስትመንት ወደ የውጭ ሀገር ኢንቨስትመንት ወደ ጥላሸት እንዴት አርገን እናስተካክላለን ለምን ዙሪያ ወጣቱን በሚገባ ማህበረሰቡን በሚገባ የሃይማኖት አባቶችን በሚገባ አባገዳዮችን በሚገባ መንግስት ተከታትሎ ስልጠና ሰጠው። ለምሳሌ በደና ከወደ ሚራብ ያለው እንደምታውቀው ነው። ፋብሪካ ነገር የለም። የሚሰራ ስራ የለም። የሚመጣም እንደዚህ እየተደናቀፈ ስለሆነ ህብረሰቡ ይህንን ትምህርት ወስደው በቂ ግንዛቤ አግኝተው ምንድን ነው ደግሞ ምንድን ነው ጉዳቱ? እኛስ ምን እንጠቀማለን? መንግስትስ ምን ይጠቀማል? ሀገራችን ደግሞ ምንድን ነው የምትጠቀመው የሚለው ዙሪያ መንግስት ግንዛቤ ሊሰጥና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ አሰጥ የማረግ ገናትን እንድናዳብር የሚል መልዕክት ለማስተላለፍ ነው። በዚህ አጋጣሚ ተጎን ላጠዋቸው ወንድሞቼ ቤተሰቦቻቸው መጽናናትን እመኛለው ለማለት ያክል። የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታ በላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና አላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቤን በሰጡት ቃለ ምልልስ ይህንን ብለዋል። ኡኒ አርጫቱ ሸኔ አባው አራራ አቦቲን ገዳፊ ያርሶሊም ብያ፣ የአባ ገዳዎችና አገር ሽማግሌዎችን እርቅ ያልተቀበሉ የሸኔው ኦነግ ሀይሎች በነጆ ትለዋቀ ቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥሯል። እንሻውም ሰላም በአካባቢው እንዲደፈርስ የታቀደ እና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ ሀገር ዜጎች ናቸው። በአካባቢው ትንሽ ፋብሪካ የነበራቸው ናቸው። የጸጥታ አካልም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው። ገጌሳ፣ የወረዳ ጸጥታና አስተዳደር ጽሕፈት ቤት ተወካይ አቶ ኤፍሬም በየነ በበኩላቸው ማክሰኞ ዕለት ጠዋት በስፍራው ሲደርሱ አርባ አምስት የሚሆን ጥይት ቀላ እንደ ሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያየ አካል ባለመኖሩ ምርምራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪዮ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ትጥቁን በሰላማዊ መንገድ ለአገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሶ በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሀን ከሰጡት መግለጫ መሆኑን ጠቅሰው ተከታዩን ብለዋል። የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገድ ነው። ስለዚህ ኦነግ የተሰማውን ሐዘን በዚህ አጋጣሚ ለመግለጽ ወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠ አስተያየት። የምዕራብ ቀጠና አዛዥ ጃልመሩ ወይም ኩምሳ ድሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች፣ ምሁራንና የአገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ፣ ኮሚቴው በቁጥር ያልገለጻቸው ታጣቂዎች በጦር ላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። ነገ አርብ ይጀመራል። በነገራችን ላይ ናኮር መልካን ለዘገባው አመሰግናለሁ። ነገ የሚጀመረው በተለያዩ የዩናይትድ ስቴትስና የካናዳ ከፍተኛ ዩኒቨርሲቲዎች መምህራን ስብሰባ ነው። ኢትዮጵያ ፎረም ዕድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ሕገ መንግሥት በሚል ርዕስ የተሰናዳ ጉባኤ ነው። የምሽገን ስቴት ዩኒቨርሲቲ የሚያካሂደውን የዚህን ጉባኤ ይዘትና ዓላማ በሚያስተዋውቅ ቃለ ምልልስ አሉላ ከበደ ከአዘጋጆቹ አንዱን ማምሻውን በስልክ አነጋግሯል። እንግዳው ራሳቸውን አስተዋውቀው ይነሳሉ። አብርሃም እንግዳ እባላለሁ። የሚሽጋን ስቴት ዩኒቨርሲቲ ተቀጣሪ ነኝ። ተርቦ መሺንስ በሚባል ኤሪያ ላይ፣ ስለ ፓምፕ፣ ስለ ኮምፕሬሰር በዛ ፊልድ ባለ ባለሙያ ነኝ። ቀደም ሲል አምስት ኪሎ ኢንጂነሪንግ ሰራ ነበረ። እዛ መምህር ነበር። ወደ ጀርመን ላኩኝ ና እዛ ተምሬ ወደዚህ መጣሁ። ና እዚህ አሁን ሰላሳ ዓመቴ ነው። የምህንድስና ባለሙያ ነው። የጥናቶ መስክ ምህንድስና ነው? አዎ፣ ኢንጂኒሪንግ ነው። ፕሮፌሰር አብርሃም እንግዳ በቅድሚያ ለጊዜው አመሰግናለሁ። የፊታችን አርብ የሚከፈተው ጉባኤያችሁ ኢትዮጵያ ፎረም እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ሕገ መንግሥት ይላል፣ በግርድፉ ወደ አማርኛ ሲመለስ የጉባኤያችሁ ርዕስ። እስኪ የጉባኤያችሁን ይዘትና ዓላማ ባጭሩ ይግለጹልን። አዎ ከጥቂት ወራት በፊት ተሰብስበን ከዚህ በፊትም እንዲህ ለአድዋ መቶ ዓመት ጊዜ ትልቅ ኮንፍራንስ አዘጋጅተን ፐብሊሽድ ሆኗል። ሀርድ ኮፒ ፐብሊሽድ ይሆን ለህትመት በቅቷል። አዎ ትልቅ ኮንፍረንስ አካሂደናል፣ በመቶኛው አመቱ ጊዜ እዛ። በኋላም አልፎ አልፎ አነስተኛ ኮንፈረንሶች እናደርጋለን። ግን ይሄኛው አሁን ኢትዮጵያ ውስጥ ብዙ ለውጦች ስለመጡ እኛም ትንሽ ተሰባስበን አንድ ውይይት እናድርግ እና ውጤቱ ደግሞ ዲሬክቲቭ ለማውጣት ወይ ሰው ለማዘዝ ወይ ሰው ለማስተማር ሳይሆን ቤዚካሊ ሄልቲ የሆነ ዲስከሽን ፕሮቮክ ለማድረግ ውይይቶች ውይይቶች እንዲካሄዱ ፕሮሞት ለማድረግ ነው ይሄና ቲሙ የዚህ ቲም ቻላንጅስ ን ፕሮስፔክትስ ፎር ኮንስቲቱሽናል ዴሞክራሲ ን ኢትዮጵያ ነው የሚለው በዛ ስር አንድ አስራ ስድስት አርዕስቶች አዘጋጀን ና በዛ መሰረት አሉ የተባሉ ሙያተኞችን ጠይቀን ወረቀት እንዲያቀርቡ ብዙዎቹ ተስማምተው ወረቀት ማዘጋጀት ጀመሩ ጥናታዊ ጽሁፎችን እያሰናዱ ነው አንድ መፈተኛ አንድ ሜትሪክስ ብለን የያዝ ነው ጥራት ያለው ኦሪጂናሊቲ ያለው ዳታዎቹ አኩሬት የሆኑ እና ከዛ በላይ ደግሞ ያው አሁን የተነሳ ነው የኢትዮጵያን ጊዜያዊ ሁኔታ ይዘን ስለሆነ ሬሌቨንስ ያለው፣ ለዛ ጉዳይ ተስማሚ ትርጉም የሚኖረው። አዎ፣ አዎ። እና ዋና አላማው እንዳልኩት ውይይቶች ውይይቶች እንዲካሄዱ የመንደርደሪያ ቤዚስ ነው ይሄ የተወሰኑ ኤሪያዎች ላይ እና እነሱም በጠቅሳቸው አንዱ ዋና ነጥብ ህገ መንግስትን በሚመለከት ነው። የአገሪቱን አይዴንቲቲ ቤዛ አድርጎ የማንነት ጥያቄዎች መሰረት አድርጎ ጥያቄ ነው እና በዚህ በፌዴራሊዝም ደግሞ ሁለት የሚነሱ ነጥቦች አሉ። ሴኩለር ፌዴራሊዝም እና ይሄ ፌዴራል ሪዲስትሪክቲንግ። እነሱ ላይ ሁለት ጠንካራ የሆኑ ወረቀቶች እንዲጻፉ ጋብዘናል። አው ደግሞ የነበረው ያው በአፍሪካ ውስጥ ሁሉ ቦታ ጎልቶ የሚታይ ችግር ነው። ይሄ የሁማን ራይትስ ጉዳይ ነው፣ የሰብአዊ መብት። አዎ፣ ከዛ ደግሞ ጉድ ጋቨርናንስ መልካም አስተዳደር። አዎ፣ ሌላው ለኢትዮጵያ የሚበጀው የትምህርት ፖሊሲ ነጥብ ላይ ትልቅ ሮድማፕ የሚል ውይይቶችና ጽሁፎች እየተዘጋጁ ነው። እኛም በዛው አቅጣጫ አንድ ፔፐር እንዲጻፍ ጋብዘናል። ሌላው በአሁኑ ጊዜ መንግስት ደጋግሞ የሚያነሳው ይሄ ማኒፋክቸሪንግ በኔክስት የኢትዮጵያ ኢኮኖሚ ቤዚስ ማኒፋክቸሪንግ ወደዛ ነው የምንገፋው፣ ከአግራር ወደዛ ነው የምንገፋው የሚባል ነገር አለ። ግን አንድ ሚስ አንደርስቱድ የሆነ ነገር ይሄ እነዚህ የሚከፈቱ ኢንዱስትሪዎች እነሱ ርካሽ የሰው ጉልበት የሚጠቀሙ ናቸው እንጂ በእውነቱ ማኒፋክቸሪንግ ኢን ሪል ሴንስ ኢኮኖሚ የሚከፍቱ አይደሉም። ምናልባት ወደዛ ሊያመሩ ይችላሉ። ይሄ የመጣው ከኮሪያ እና ከቻይና ነው። የሌበር ፕራይስ ሲወደድባቸው ኤክስፖርት አደረጉ እነዚህ ኢንዱስትሪዎችን እና ኢን ሪል ማኒፋክቸሪንግ ሴንስ ማኒፋክቸሪንግ እንትኖች ድርጅቶች አይደሉም። እነዚህ ያው ቺፕ ሌበር ነው። ለሱም ደግሞ ጥሩ ፖሊሲ ምንድን ነው? ኢንዱስትሪያል ዞን የሚባለው ፖሊሲ ላይ ውይይት ይደረጋል። አንድ ፔፐር ይጻፋል እና በዚህን አስከትሎ ደግሞ ይሄ ዳያስፖራው ውጭ ያለው ኃይል ምን አይነት ሚና ሊጫወት ይችላል? እንዴት አድርጎ አገሪቱን እሱም ላይ አንድ ፔፐር እየተጻፈ ነው። ሌላው ደግሞ ይሄ በተደጋጋሚነት ኢትዮጵያዊነት ምንድን ነው يتوق اويننا تتمند نو صنم لما ህክምና ጉዳይ አንዱ በጣም አንገብጋቢ ጥያቄ ስለሆነ እሱም ላይ እንዲሁ ውይይት እናካሄዳለን። እና እነዚህ ናቸው እንግዲህ አንድ አስራ አምስት አስራ ስድስት ሰብቶፒክስ ይሄ ቻላንጀን ፕሮስፔክት በሚባለው ስር የሚካሄዱት ኮንፈረንሱ ላይ የሚካሄዱት እነዚህ ነጥቦች ናቸው። መልካም ፕሮፌሰር አብርሃም፣ በጣም በርካታ ወቅታዊ አነጋጋሪ የሆኑ ይልቁንም ደግሞ ኢትዮጵያ አሁን ካለችበት ሁኔታ አንጻር ጠቀሜታ ሊኖራቸው ችሉ በርካታ ርዕሶች ላይ ያተኮሩ የጥናት ጽሑፎች ናቸው የሚቀርቡት እንዳስተዋወቁን የመሬት ስሪትና ይዞታን የሚመለከተውን ወይም ባለቤትነት ለውጥ ለምን ያስፈልጋል የሚለውን ጨምሮ በሰላምና በእርቅ በኢትዮጵያ አስፈላጊነት ላይ በርካታ ርዕሶች በየሙያ መስኩ ከፍተኛ እውቅና ባላቸው ምሁራን የሚቀርቡ መሆኑን የጉባኤያችሁ ማስታወቂያ ዝርዝር ይገልጣል። ሶስት ቀን የሚቆይ ጉባኤ እንደመሆኑ ርዕሶቹም አበይት እና በጣም አስፈላጊ ጉዳዮች እንደመሆናቸው በቀጥታ በምሁራን ዘንድ የሚደረግ ውይይት ነውና በቀጥታ ለሀገር በሚጠቅም መልኩ ከዚህ ጉባኤ የሚወጣ በሕትመት ታትሞ ቀደም እንዳሉ ጉባኤዎቻችሁ ሁሉ ለሕግ አውጪዎችም ሆነ ለፖሊሲ ቀራጮች፣ ለምሁራን፣ ለሌሎች ምሁራን በጉባኤ ላልተሳተፉ የሚውልበት መንገድ ይኖር ይሆን? አዎ፣ አንዱ እሱ፣ ሞስት ዴፊኒትሊ አዎ። መጀመሪያ ፕሮሰሱ ዶኪመንቶቹ ውይይት ይካሄድባቸዋል፣ ርማትም ይደረጋል። ከዛ በኋላ ኤዲት ይሆኑና አንድ ፋይናል ማኑስክሪፕት ይወጣል። ያ ማኑስክሪፕት በሀርድ ኮፒ በመጽሐፍም ይወጣል ኤሌክትሮኒካሊም ደግሞ ማን ማንም ሰው ሁሉ ሊያገኘው ማግኘት እንዲችሉ እድል እንዲኖር ታመቻቻላችሁ ባሉት መንገዶች በሙሉ እንዲሰራጭ እናደርጋለን። መልካም የኢትዮጵያ ፎረም እድሎችና ፈተናዎች ለኢትዮጵያ ዲሞክራሲያዊ ህገ መንግስት በሚል ርዕስ በተሰናዳው በዚህ የምሁራን ጉባኤ በውይይታቸው የሚቀርቡትን ዝርዝሮች እና አቅራቢዎች ጨምሮ የሚያስተዋወቁበትን ውይይት ነው ያደረግ ነው። በቀጣይ ውይይታችን ከጥናቶቹ አቅራቢዎች ጋብዘን በተለይ በቀረቡት የጥናት ጽሑፎች ላይ የተነሱ ሐሳቦችን ጨምቀን ለሰፊ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለሰጡን ለዚህ ማብራሪያ ለጊዜው አመሰግናለሁ። ጊዜር ይስጥልኝ። እኛም እኛም መታች ኢንትረስትድ ሆናችሁ በመገናኘታችን በጣም እናመሰግናለን። አሉላንና እንግዳውን እናመሰግናለን። ዝግጅታችንን ስንቀጥል አሁን የሚቀርበው የሳይንስ ዝግጅት ነው። ሶሎሞን አባተ ይዟል። ሉሲ በሰማይ ላይ ነው። የዛሬው የሳይንስ ዝግጅት ርዕስ፣ በጁፒተር አካባቢ ያሉ ፍላጭ አለቶችን የሚያጠና ተልእኮ ሉሲ ተብላ በተሰየመች መንኮራኩር ይካሄዳል። በአሜሪካው ብሔራዊ የኤሮኖቲክስና የጠፈር አስተዳደር ናሳ የጎዳርድ የጠፈር በረራ ማዕከል የፕላኔታሪ ሳይንስ ዲቪዥን አሶሽየት ዳይሬክተር ዶክተር ብሩክ ላቀውን ይዣለሁ። ዶክተር ብሩክ ላቀው ጤና ይስጥልኝ። እንደምናመሽው ጤና ይስጥልኝ። እንደምናላችሁ። እግዚአብሔር ይመስገን። መቼስ የሰማይ ነገር በተነሳ ቁጥር ወደ እርስዎ ማዘውተራችን አይቀርምና እስቲ ወደ ዛሬው ጉዳይ ለመግባት እንደው ለመንደርደሪያ እንዲሆን ያስታውሱ እንደሆነ አንድ ድምፅ ላጫውጥልዎት። እስቲ አብረውኝ ይቆዩ። አስታወሱት? ዶክተር ብሩክ ይህንን ዝማሬ እንግዲህ በቢትልስ የሚባሉ በፈረንጆቹ እነ ሺህ ዘጠኝ መቶ ስልሳዎች ውስጥ አዎ፣ የዛሬ 52 ዓመት ነው ሉሲ ኢን ዘ ስካይ ዊዝ ዳይመንድስ ነው። የዛሬ 52 ዓመት በ1967 ነበረ በፈረንጅ አቆጣጠር፣ በኢትዮጵያ ደግሞ በ1959 60 ዓመተ ምህረት አካባቢ ማለት ነው። እና አሁን እንግዲህ ሳይጠረጥሩ አይቀሩም ለምን እንደደወልኩኝ። ዶክተር ብሮክ እቺን አሁን የሰማናትን እንደው በአማርኛ ለአድማጮቻችን እንደው ትንሽ ገለጥ ለማድረግ ያህል እንደው ነካ ነካ ያደረግሁትን ላምብብሎት። በማር መላታ ሰማይ ስር የመንደሪን ዛፍ ባለበት ወንዝ ላይ ባለች ጀልባ ራስህን ተመልከት። አንዳች ድምፅ ሲጠራህ አንተም ስትመልስ በዝግታ ዐይኖቿ ከብለል ያሉ ታይሃለች። ውብ ኮረዳ የአበባዎች ጥቅል ይዛ ከበላይህ ቆማ ገዝፋ፣ ዐይኖቿ እንደ ፀሐይ የሚያበሩ ውብ ኮረዳ ርቃ ሄደች፣ ደግሞ ርቃ ሉሲ ባልማዝ ሙሉ ሰማይ ዘልቃ ድንቂቱ ባልማዝ ሙሉ ሰማይ ዘልቃ እያለ ይቀጥላል። በሚገርም ነው እንዲህ አንድ እንደነሱ ዝፈነዋ። ይህንን በክራርና በመሰንቆ ማሰብ ነው እንግዲህ፣ በጣም አሰቡት። እንደዚህ ማድረግ ያስፈልጋል። የሉሲ ነገር ከተነሳ አይቀርና፣ እስቲ ሉሲን ሰማይ ላይ ምን አወጣት ዶክተር ብሮክ? እንግዲህ ምንድን ነው ይሄ ሚሽን? ሚሽን ነው የምንለው። እንግዲህ አንድ መንኮራክር ወደ ተወሰነ ቦታ ሲላክ በውድድር ነው እንግዲህ በጣም ከፍተኛ ውድድር አድርጎ ይሄ የሳውት ዌስት ሪሰርች ኢንስቲትዩት የሚባል ኮሎራዶ ያለ ድርጅት ብዙ ሳይንቲስቶች ያለበት ነው እና ለናሳ ይህንን ፕሮፖዛል ያስገባሉ። ከተወዳደሩ በኋላ ያሸንፋሉ እና የሚሽኑ ዋና መሪ የሆነው ሃል ሌቪሰን የሚባል ሰውዬ ታዋቂ ሳይንቲስት ነው፣ በአስቴሮይድ እና በፕላኔት እና ፕሮፖዛሉን በሚጽፉበት ጊዜ ይህንን ሚሽን ሉሲ ነው የምለው። ምክንያቱም አንደኛ የቢትልስን ዘፈን ቅድም ያሰማሁን በጣም ወደዋለሁ። በሁለተኛ ደረጃ ደግሞ ልክ እንደኛ እንደ ኢትዮጵያ ሉሲ እንደ ድንቅነሽ ይሄ ሚሽን ይሄ መንኮራኩር ሄዶ የሚጎበኛቸው እነዚህ ትሮጀንስ የተባሉት የድንጋይ ፍላጮች መጀመሪያ ሶላር ሲስተም ያሁን ፀሐይን የሚዞሩት ፕላኔቶች በሙሉ መጀመሪያ ቢሊየንስ አመታት በፊት የነበሩትን ሁኔታ የሚገልጹልን ናቸው። ይሄ የፀሐይ ምህዋር ነው፣ የእኛ ሶላር ሲስተም እቺ እኛን ፀሐይ እና የሚዞሯት ፕላኔቶች እንዴት ነው በአንድ ላይ እንደዚህ ጠንካራ ድንጋያማ ፕላኔቶች ፀሐይን ዳር ዳር ይዞራሉ። ራቅ ያሉት ደግሞ ጋዝ ያላቸው ደግሞ ራቅ እያሉ ይሄዳሉ ማለት ነው። እና ከዛ በፊት የነበረውን ያ ሁሉ ነገር አሁን ባለው አይነት አቀማመጥ በደንብ በትክክል የሆነ አቀማመጥ ባልነበረበት ጊዜ ድንጋይ ለድንጋይ የሚጋጭበት ጊዜ እነዚህ የተረፉ ናቸው። እንግዲህ ይሄ ከአራት ቢሊዮን ዓመታት በፊት ማለት ነው የነበረ ኤግዛክት እና ይሄንን ሲያስበው እንግዲህ ሉሲም የኢትዮጵያን ሁላችንም ከዛን የመጣ ነው እንግዲህ እና የኢትዮጵያን አስቦ ይሄ ደግሞ ሚሽን እንደዛው ነው። ይሄው የአሁኑ ሶላር ሲስተማችን በፊት እንዴት እንደነበረ የሚገልጹልን ካርበን ውሃ ለህይወት የሚያስፈልጉ ነገሮች በሙሉ እነዚህ ድንጋዮች ሊኖሩ ይችላሉ በሚል ግምት ነው። ስለዚህ ከኢትዮጵያዋ ሉሲ ጋር በቀጥታ አገናኝተውት ነው ማለት ነው። ይህንን በጣም ልክ የአጽም ጥናት በሰው አመጣጥ ላይ እንዳለ ሁሉ የፀሐይ ምህዋርንም እንደዚሁ ቅድመ ታሪኳን ለማጥናት በሚል ታስቦ ማለት ነው። በቃ እንደዚህ ታስቦ ነው። ለመሆኑ ዶክተር ብሩክ አሁን እርስዎ የት ነው ያሉት? እኔ አሁን ያለሁት ቴምፒ አሪዞና የሚባል ከተማ ነው እና እዚህ ያለሁት የዚህን የሉሲ ሚሽን የዚህን የሉሲ ስፔስ ክራፍት ሶስት የሳይንስ ኢንስትሩመንትስ አሉት ላይ ላይ አንደኛውን የሳይንስ መሳሪያዎች ሪቪው ለማድረግ ነው እዚህ የመጣው። እዛ እየፈተሻቸው አባል እየፈተሽ ነው ነው። እንግዲህ አንድ ሚሽን ተመረጠ ማለት ይሄ ሚሽን የሉሲ ሚሽን ወደ አምስት መቶ ሚሊየን አሜሪካን ዶላር ነው የሚያወጣው፣ ግማሽ ቢሊየን ግማሽ ቢሊየን ማለት ነው። እና በየጊዜው እንደዚህ አይነት ሪቪው ይደረጋል። በትክክል አሁን የዲዛይን ሪቪው ነው። ገና ነገሩን ሰርተው በአንድ ላይ መገጣጠም አልተጀመረም። ሳይደረግ በፊት ክሪቲካል ዲዛይን ሪቪው ይባላል። እሱን ለማድረግ ነው የመጣ ነው ማለት ነው። ይሄ ዘመቻ ወይም ይሄ ስራ ይሄ ሚሽን ገና ከሶስት ዓመት በኋላ መሰለኝ የሚጀምረው ኦክቶበር ሁለት ሺ ሀያ አንድ በፈረንጆች ነው የሚጠቆሰው። እስከዛ ድረስ ምን እየሰራችሁ ትቆያላችሁ እንዴ? በጣም ብዙ ስራ አለው ከዶክተር ብሩክ ኃይሉ ጋር ሰፋ ያለ ንግግር ያደረግነው ነው ጊዜያችን አበቃ እንጂ ይዣቸውን መለሳለሁኝ ጊዜ ካለን በነገው ምሽት ካልበለዚያም በሌላ ዝግጅት ለማንኛውም ግን በዌብሳይታችንና ፌስቡክ ገጻችን ላይ ሙሉውን ቃለ ምልልሳችንን ማግኘት ትችላላችሁ በነገራችን ላይ የዚህን የሉሲን ቡድን መሪ ወደ ኢትዮጵያ ወስደው ንግግር እንዲያደርጉ ለማድረግ ሁኔታዎችን እያመቻቹ እንደሆነ ፕሮፌሰር ብሩክ ገልጸውልኛል የቡድኑ መሪና በአጠቃላይ ቡድኑም አሁን በየክፍለ አገ ሊናገሩ እየዞረች ላለችው ሉሲ የመልካም ምኞት ትዊተር ትዊት አድርገዋል መልእክት ይሄንንም እንዲደርስ ጠይቀዋል ክቡራትና ክቡራን አድማጮች ለምሽቱ ያለን ሰዓት ተጠናቀቀ በምሽቱ ፕሮግራሟን አዘጋጅ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታቸዋለን ሰሎሞን አበተና ቆንጂታ የነን አብራችን አብራችሁን ስለ ቆያችሁ እናመሰግናለን ቀጥሎ የትግርኛ ዝግጅት ይቀርባል በእኛ በኩል ሰላም በደህና እደሩ